ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። እሁድ መስከረም 7 2010 ዓ.ም። አብዛኛው ደግሞ ውስጥ ላይ ወጣው የተደበደበ ሰው አለ። ወደ አባር ሰው አካባቢ ኮንትሮል አካባቢ ሁለት ልጆች እንደተገደሉ ሰምተናል። በጣም በጣም በጣም ችግር ላይ ነን ያለኑ ይኸው ስድስተኛ ቀናችን አስቆጠሩን። የጻን ልጆች ይዜን ምንም መንቀሳቀስ የለም ምንም የምንበላ የምንጠጣ ነገርም የለም። በዚህ ላይም በድንጋይ ቀንና ማታ ልጆቻቸው እንደዚህ እያስፈራሩ ነው ያሉት። ሀርጌሳ ሶማሊያ የሚገኙ ኢትዮጵያውያን ድምጾች ናቸው። ዘገባ ይዘናል። ዋሽንግተን ዲሲ ውስጥ በዲሞክራሲያዊ ተቋማት ግንባታ ላይ የሚነጋገር ስብሰባ ይካሄዳል። ብዙ ግልጽ ያልሆነ ለሕዝብ መቅረብ የሌለባቸው ነገሮች በዚህ በኢንተርኔት በሶሻል ሚዲያ ሁሉ ስለሚቀርቡ የትኛው የተሻለ ሀሳብ ነው የሚለውን በተቻለ መጠን የተገመገመ ጽሑፍ እንዲቀርብ መድረኩን መክፈት ነው የኛ ዓላማ። የውይይት መድረኩ አዘጋጅ ኮሚቴ ሰብሳቢ ፕሮፌሰር ሚንጋ ነጋሽ ናቸው አነጋግረናቸዋል። ለዛሬ የምሽቱን ዝግጅት ይዘን አብረናችሁ የምናመሸው ሶሎሞን አባተና እኔም አበባየው ገበያው ነኝ። ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች ጤና ይስጥልን፣ ክቡራትና ክቡራን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናምሽታችኋል ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በኢትዮጵያ ሶማሌና በኦሮሞ አዋሳኝ ወረዳዎች የተከሰተውን ግጭት ለመከላከል መንግሥት እርምጃ እየወሰደ መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታውቀዋል። በግጭቱ እጁ ያለበት ግለሰብም ሆነ የጸጥታ ኃይል ተጠያቂ እንደሚሆንም በመንግሥት መገናኛ ብዙሃን የተጠቀሱት ጠቅላይ ሚኒስትሩ ተናግረዋል። እስክንድር ፍሬው አጠር ያለ ዘገባ ልኳል። በመንግስት የመገናኛ ብዙኃን የተጠቀሰው የጠቅላይ ሚኒስትር ኃይለማርያም ደሳለኝ ትዕዛዝ በኢትዮጵያ ሶማሌና በኦሮሚያ አዋሳኝ ወረዳዎች የተነሳውን ግጭት ለማስቆም ያለመ ነው። ጠቅላይ ሚኒስትሩ የፌዴራል የጸጥታ ኃይሎች ጣልቃ እንዲገቡ ማዘዛቸው በዘገባው ተጠቁሟል። በዚህም መሰረት ነው በሁለቱ ክልሎች የሚገኙ ዋና ዋና መንገዶች በፌዴራል መንግስት የጸጥታ ኃይሎች ክትትል ስር እንዲሆኑ ጠቅላይ ሚኒስትሩ ማዘዛቸው የተመለከተው ፌዴራል የጸጥታ ኃይሎች የህዝቡን ሰላም የመጠበቅና የማረጋጋት ስራ እንዲሰሩና አካል በማጉደልና የሰው ህይወት በማጥፋት የሚጠረጠሩ ግለሰቦች በቁጥጥር ስር እንዲውሉ ጠቅላይ ሚኒስትሩ ማዘዛቸው ተገልጿል። የሰብአዊ መብት ኮሚሽንም ግጭቱ በተከሰተባቸው አካባቢዎች የሰብአዊ መብት ጥሰትን እንደሚያጣራ ማስታወቃቸው ተጠቅሷል። እንደ ዘገባው በሁለቱ ክልሎች አዋሳኝ አካባቢዎች የተከሰተውን ግጭት የሚያባብሱ የመገናኛ ብዙሀን ከድርጊታቸው እንዲቆጠቡ፣ ይህ የማይሆን ከሆነ ግን መንግስት ህጋዊ እርምጃ እንደሚወስድ ጠቅላይ ሚኒስትሩ አስገንዝበዋል። በግጭቱ ተሳታፊ የሆነ የትኛውም ግለሰብ እንደዚሁም የጸጥታ ኃይል ተጠያቂ ይሆናል ብለዋል። በዘገባዎቹ የተጠቀሱት ጠቅላይ ሚኒስትሩ ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በሶማሊያ ዛሬ እኩለ ቀን ላይ ደቡብ ሞቃዲሾ ውስጥ የሀገሪቱን ከፍተኛ የደህንነት ባለሥልጣን ሞሐመድ ሞዋሊን ሐሰን ቆሌን እና ዘበኛቸውን የገደልኩን ነኝ ሲል ነውጠኛው አልሻባብ ቡድን ኃላፊነት ወስዷል። በሌላም በኩል የአልሸባብ ነውጠኞች ሰሜን ሞቃዲሾ ውስጥ በወታደራዊ ፍተሻ ኬላ ላይ ጥቃት አድርሰው አራት የመንግስት ወታደሮችን ገለዋል። የአካባቢው ባለሥልጣናት ለቪኦኤ ሲናገሩ ጥቃቱ የደረሰው ዛሬ ማለዳ ላይ ነው ብለዋል። በዚህ ሶማሊያን ከኢትዮጵያ ጋር በሚያገናኘው መንገድ ላይ ጥቃት ያደረሱት ነውጠኞች ኬላው ላይ የማረኳቸውን የጦር መሣሪያዎች ይዘው ሄደዋል ተብሏል። ይህ በእንዲህ እንዳለ የአልሻባብ ነውጠኞች ኬንያ ድንበር አቅራቢያ የምትገኝ ሌላ ቁልፍ ከተማ አጥቅተዋል። በቅርቡ በመንግስቱ ተቋማት ላይ የጀመሩትን የማጥቃት ዘመቻ እያሰፉ ነው ተብሏል። በኤል ዋቅ ነዋሪዎች መግለጫ መሰረት የአልሻባብ ተዋጊዎች ወደ ከተማዋ የገቡት ለአጭር ጊዜ የተኩስ ልውውጥ ካደረጉ በኋላ ነው። ከዚያም በከተማዋ የነበሩ አነስተኛ ቁጥር ያላቸው የመንግስቱ የጸጥታ ኃይሎች ሸሽተው ወደ ኬንያ ሄደዋል። የአልሻባብ ተዋጊዎች የከተማውን ፖሊስ ጣቢያ በፈንጂ ያቃጠሉ ሲሆን በጥቃቱ የሞቱ ወይም የቆሰሉ ስለመኖራቸው ግን እስካሁን የተገለጸ ነገር የለም። የጋዛ ሰርጥን ሲያስተዳድር የቆየው ነውጠኛው የሐማስ ቡድን ከፍልስጤሙ ፕሬዚደንት መሐሙድ አባስ የፋታህ እንቅስቃሴ ጋር ለአስር ዓመታት የዘለቀውን የፖለቲካና የግዛት ክፍፍል አብቅቶ ዛሬ ጠቅላላ ምርጫ ለማካሄድ ተስማምቷል። በጋዛ ከሦስት ዓመታት በፊት ጥምር መንግሥት ቢመሠረትም እስካሁን አመራር መስጠት ሳይችል ቀርቷል። የታላቅ ስምምነት ዛሬ የተደረሰው የሐማስና ፋታህ ልዑካን ቡድን አባላት በካይሮ ከግብፅ የደህንነት ባለሥልጣናት ጋር በቅርቡ በተናጠል ያካሄዷቸውን ስብሰባዎች ተከትሎ ነው። ኩዌት የሰሜን ኮሪያን አምባሳደርና ሌሎች አራት ዲፕሎማቶች ከሀገሯ እንደምታባረር ምንጮች በዛሬ ዕለት አስታውቀዋል። ኩዌት ይህን መግለጫ ዛሬ የሰጠችው ሰሜን ኮሪያ በጃፓን አየር ላይ ያለፈ ሌላ ሁለተኛ ሚሳይል ከተኮሰችና የተባበሩት መንግሥታት ድርጅት ደግሞ ስድስተኛ የኑክሌር ሙከራ ማድረጓን በመቃወም በፒዮንግያንግ ላይ ተጨማሪ ማዕቀብ ከጣለ ከአንድ ሳምንት ባነሰ ጊዜ ውስጥ ነው። በመጨረሻም ብሪታንያ ለንደን ውስጥ ባለፈው አርብ በመንገደኞች ባቡር ላይ የደረሰውን አሸባሪ የቦምብ ጥቃት ተከትሎ ያወጣችውን ከባድ የስጋት ማስጠንቀቂያ ፖሊስ ሌላ ሁለተኛ ተጠርጣሪ በቁጥጥር ስር ከዋለ በኋላ አቅልላለች። የሀገር አስተዳደር ሚኒስትሩ አምበር ሩድ ዛሬ ሲናገሩ የሁለተኛው ተጠርጣሪ ተይዞ በቁጥጥር ስር መዋል የተያዘው ምርመራ እድገት እያሳየ መምጣቱን ያመለክታል ብለዋል። በአርቦ የሽብር ጥቃት ጉዳት ከደረሰባቸው ሰላሳ ሰዎች መካከል አንደኛው ዛሬ ድኖ ከሆስፒታል መውጣቱም ተገልጿል። ሁለተኛው ተጠርጣሪ የ18 ዓመት ዕድሜ ያለው ወጣት ሲሆን የተያዘው ብሪታንያና እና ፈረንሳ በሚዋሰኑበት ዶቨር ወደብ አቅራቢያ ነው ተብሏል። ለሰዓቱ ያለን ዜና በዚሁ ይጠቃልላል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መስከረም 7 2010 ዓ ም ምሽት ፕሮግራም ነው። ጋዜጠኛ ጸሐፊ፣ ደራሲ፣ ገጣሚ ሰዓዳ መሐመድን ይዘናል። ከመጽሐፍ አለ

Some uh... ሶማሊያ ውስጥ ያሉ ኢትዮጵያውያን ለጥቃት ተጋልጠዋል። በኦሮሚያና በሶማሌ ክልሎች መካከል እየታየ ያለው ግጭትና ጥቃት የብዙ ኢትዮጵያውያንን ሕይወት በልቷል። ብዙ የደካማ ገበሬዎች ከብት አርቢዎችና ነጋዴዎችን ጥሪትና ንብረት አጥፍቷል። የዜጎችን ስነ ልቦና የሀገሪቱን ደህንነት ተፈታትኗል። ይህ ግጭት ለዓመታት የነበረ የአጎራባች ቀበሌዎች ድንገተኛ ግጭት ወይም የሀብት ቅርምት ወይም የውሃና ግጦሽ ሽሚያ መቆራቆስ አይደለም። እንዲህ ዐይነት በሁለት የፌዴራል አስተዳደሩ አቻ አባላትና የመንግሥቱ አካላት የሆኑ ክልሎች መካከል የተጫሩና መብረጃ አጥተው የቆዩ ትንቅንቆች ሃይ ባይ ገላጋይ የሌላቸው የመሰሉ የሁከት አድራጎቶች በሀገሪቱ ታሪክ ታይተው የማይታወቁ ከመሆናቸው ጋር ብዙ ሰው አስደንግጠዋል። ብዙ ሰው አሳዝነዋል፣ አስደምመዋል። ዛሬ የሁለቱም ክልሎች ርዕሳነ መስተዳደር በስተመጨረሻ አጠገብ ላጠገብ ተቀምጠው ሰበቡ እስካሁን በግልጽ ባልተነገረ ምክንያት ለፈሰሰው የንጹሐን ደም፣ ለጠፋው ሕይወት፣ ለደረሰው ጅምላ መፈናቀል፣ ለወደመው ንብረት፣ ለተጎዳው ሞራል ቁጭትና ሐዘናችንን እንገልጻለን ብለዋል። የሌላ ሀገር የሆነ ባህል ብለውታል። የሶማሌው ፕሬዚደንት አብዲ መሐመድ ዑመር ይህን ያህል መፈናቀል አልነበረም እስከዛሬ ድረስ። ከዚህ በፊት በአንድ አካባቢ ግጭቶች በሚነሱበት ጊዜ የተወሰነ በድንበር አካባቢ መፈናቀሎች ይኖሩ ነበረ። ግን በሶማሌ ክልል ውስጥ ውስጥ የሚኖሩ ከተማዎች በዝጋት ገብቶ አያቅም ነበረ። ኦሮሚያ ውስጥ የሚኖሩ ሶማሌም በዝጋት ውስጥ ገብቶ አያቅም ነበረ። አሁን ግን የአወዴ ኢንሲደንት በኢትዮጵያ ያልታየ የኦሮሞ ካልቸር ያልሆነ የሶማሌ እና የኢትዮጵያ ካልቸር ያልሆነ ነገር ተፈጠረ ማለት ነው። ለምሳሌ ኦሮሞ በመሆን ማፈናቀል፣ ኦሮሞ በመሆን ብቻ ምንም ሳያጠፋ ማፈናቀል፣ ኦሮሞ ሶማሌ በመሆኑ ብቻ ያለ ምንም ምክንያት ሳይፈጠር አወዴ ላይ ከድንበር ግጭት ውጪ ኢቭን እንደውም ለሰላሳ አመት የኖረ ምስቶቻቸው በሙሉ ኦሮሞ የሆነው ማለት ነው የተጋባ መሆኑን የኦሮሞ ህዝብም እዛ ላይ ከፍተኛ ማድን የማድን ስራ ሰርተዋል። ህዝቡ ማለት እዛ ላይ የተፈጠረው ለየት ያለ እንትን ነው። በጣም በቃ እንደ ክልል ከፍተኛ ሀዘን የተሰማን ድርጊቶች የኦሮሞ ካልቸር ድርጊት ያልሆነ የሶማሌ ካልቸር ድርጊት ያልሆነ ለየት ያለ የሌላ አገር ካልቸር የሆነ ግጭቶች መቆም አለበት፣ መቆም አለበት። ሰው ምንም ሳያጠፋ በኦሮሞ ምክንያት መጉዳት የለበት። ኦሮሞ ስለሆነ ብቻ መጉዳት የለበት። ሱማሌ በመሆኑ ብቻ መጉዳት የለበት። የኦሮሚያው ፕሬዚደንት ለማ መገርሳም ተመሳሳይ ሃሳብ ሰንዝረው የሁኔታው አዝማሚያ ለአጠቃላይ ሀገሪቱም አደገኛ እንደሆነ አሳስበዋል። ተጠያቂ የሚባለው ሕግ ፊት መቅረብ አለባቸው ብለዋል። በግብ በንጹሐን ዜጎች ላይ የደረሰው ግድያ አለ በሱማሌ ወንድሞቻችንም ላይ በኦሮሞ ቤተሰቦቻችንም ላይ ይሄ የደረሰው አሰቃቂ ግድያ እጅግ ያሳዘነን ሁላችንም የምናወግዘው እኩይ ተግባር በወዳኛ ወገንም በኦሮሞዎች ላይ የተፈጸመው ግድያ የሚሆን በሶማሌ ወንድሞቻችን ላይ የተፈጸመው ግድያ ግለሰቦች ወንጀለኞች የፈጸሙት ግድያ እንጂ በማንኛውም መስፈርት የሶማሌን ሕዝብ የማይወክል የኦሮሞንም ሕዝብ የማይወክል የሁለቱም ሕዝቦች ታሪክና ባህልንም የማያንጸባርቅ የግለሰቦች ወንጀል እና ድርጊት ስለሆነ ሁላችንም የምንኮንነው የምናወግዘው ተግባር ነው። ይሄ እንደተጠበቀ ሆነው ይህ ግጭት ብዙ ጉዳቶችን አድርሷል። ብዙ ጉዳቶችንም እያደረሰ እንደ ቀላል ሊታይ የሚችል ነገር አይደለም። ጉዳዩ ከድንበርም የዘለለ አጠቃላይ እንድምታው አጠቃላይ ሁኔታውን ስናይ አዝማሚያው አደገኛ ነው። ከድንበርም አልፎ አብሮ በሚኖሩ ህዝቦች ለዘመናት ተዋልደው ተፋቅረው ተባብሮ የጋራ ማህበራዊ ሴትን አዳብረው ይኖሩ በነበሩ ህዝቦች መካከል ከቅራኔም አልፎ መቃቃርን ያ ለዘመናት የተገነባውን አንድነት ወደ ማፍረስ የሚወስድ አዝማሚያዎች እየታዩ ያሉ ስለሆነ አዝማሚያው እጅግ በጣም አደገኛ ነው። ይሄ ጉዳይ በዚህ መልኩ የሚቀጥል ከሆነ በአገርም ላይ ሊያደርስ የሚችለው ጉዳት ቀለል አይሆንም። በዜጎቻችን ላይ የደረሰው የህይወት ጉዳት ብቻ ሳይሆን ታይቶ በማይታወቅ መልኩ በርካታ ከሀምሳ ሺዎች በላይ የሚሆኑ ዜጎችም ከኑሯቸው ተፈናቅለዋል። ከቀያቸው ተፈናቅለው ሜዳ ላይ ወድቀው ነው ያሉት። ይሄ እጅግ በጣም ከባድ ነው። ምንም ያህል የዕለት ጉርስ፣ የዕለት አስፈላጊ ነገሮች ቢቀርቡለት ከህፃን እስከ አዛውንት ከኑሮው ከቄው ተፈናቅሎ ሜዳ ላይ ሲወድቅ ሊደርስ የሚችለው የሞራል ውድቀት እና ኪሰራ እጅግ በጣም ከባድ ስለሆነ ይሄ ጉዳይ በአጠቃላይ ስናየው አዝማሚያው እጅግ በጣም ከባድ ስለሆነ ይሄን ጉዳይ ሁላችንም ተባብረን ተጋግዘን የምንችለውን ያህል ሁሉ ህዝባችንን ይዘን ሰርተን ማስቆምና ሰላምና ማረጋጋቱን ማምጣት ብሎም ህዝባችን ወደ ቄው ተመልሶ የተፈናቀለው ህዝባችን ለዘመናት ያፈራቸው አሴቶች አሉት፣ ንብረቶች አሉት፣ ንብረቱ ሳይነካበት ወደ ቄው ተመልሶ ህይወቱንም የሚመራበት በዚህ ውስጥ ደግሞ የሰውን ህይወት በማጥፋትም ወንጀል የሰሩ ግለሰቦችም ለህግ ቀርቦ የሚጠየቁበት፣ እንዲሁም ማናቸውም በዚህ ውስጥ በቀጥታም ይሁን በተዘዋዋሪ እጃቸው በዚህ ግጭት ውስጥ ያስገቡ አካላትም እጃቸውን እንዲያስወጡና ከማንም ከምንም በላይ ደግሞ ይህንን ተግባርና ድርጊት ህዝቡ እንዲያወግዝ ህዝቡ እንዲያወግዝ በማድረግ የሚመለከተን የሁለቱ ክልል መንግስታት፣ እንዲሁም የፌዴራል መንግስት ከማንም በላይ ደግሞ ህዝባችን በዚህ ጉዳይ ላይ ለሰላሙ ከማንም በላይ መስራት ያለበት ህዝቡ ስለሆነ ይህንን ተረባርበን ማስቆምና ማረጋጋት፣ የተፈናቀለውም ወደ ቄው ተመልሶ ህይወቱን እንዲመራ ማድረግ ጊዜ የሚሰጠው ጉዳይ ስላልሆነ ይህንን ማድረግ አለብም። በዚህ ሁኔታ ውስጥ ተጠያቂው ማን እንደሆነ ሁለቱም መሪዎች፣ ሌላ ሶስተኛ ወገን ሊኖር እንደሚችል ስሜት ከሚፈጥር ሐሳብ በስተቀር በመንግሥቶቻቸው ደረጃ ይሰነዘሩ የነበሩ የመወነጃጀል ንትርኮችን ምንጭ አልነኩም አልደፈኑም። ሁለቱም በግልጽ ኃላፊነትን አልወሰዱም። ሁለቱም በግልጽ አንደኛው ሌላኛውን አልወነጀሉም። የሶማሌ ክልል መንግስት ቃል አቀባይ ግን ቀደም ሲል አድርገውታል። በኦሮሚያ ከፍተኛ አመራር የሚመራ ድርጅት ነበር። ሲካሄዱ የነበረው ምንድን ነበር? እሱ ከዚህ አንጻር ድርጅቶችን ነው በነገር እኒህን ሰው ማን እንደሆኑ ሊጠቅሱልኝ ይችላሉ? ማን እንደሆነ የሚመሩት ዋናው የሚመራው የክልሉ ፖሊስ ኃይልን በመጠቀም የክልሉ ፕሬዝዳንት አቶ ለማ መገርሳ፣ አቶ አዲሱ ረጋሳ፣ የመንግስት ኮሚኒኬሽን፣ የክልሉ ጸጥታ ኃይል በተለይ ደግሞ በመስከረም ሁለት በአሁኑ በክልሉ ብላክ ዴይ ወይም የሐዘን ቀን ተብሎ የተካሄደበትን ቀን ሲመራ የነበረው የሐረርጌ ዞን ኃላፊ አቶ መላኩ እነዚህ በአጠቃላይ በተለያየ ሁኔታ እነዚህ ችግሮች እና የህዝብ ጭፍጭፋ ሲመሩ የነበሩት አካላቶች ናቸው። አቶ ኢድሪስ የእርሶ መንግስት አቋም ነው የግል አቋሙ ነው ይሄ የክልሉ መንግስት አቋም ነው። የኦሮሚያ አቻቸው ይህንን አስተባብለው ያንን ያህል አይጠንክሩ እንጂ የግድያና የኃይል አድራጎቶች የሚፈጸሙት ከጅግጅጋ ባለሥልጣናትና ታጣቂዎቻቸው እንደሆነ በግልጽ ተናግረዋል። አሁን እየተደረገ ያለው የሶማሌ ክልል ልዩ ፖሊስ የኦሮሞ ንጹሀን አርሶ አደሮችና አርብቶ አደሮች ላይ ደሀ ሰዎች ላይ የሚያደርሰውን ጥቃት ለመሸፈን ግጭቱን የህዝብ ለህዝብ ለማድረግ እየሞከሩበት ያለበት ሁኔታ ነው ያለው። የፌስቡክ ገጻቸው ላይም ገባችሁ ልታዩ ትችላላችሁ። አጠቃላይ ግጭት ቀስቃሽ የኢትዮጵያን አንድነት የሚያናጋ ህገ መንግስታዊ ስርዓቱን ሊል የሚችል ተገቢ ያልሆነ ኃላፊነት ያልተሞላበት አይደለም፣ ከመንግስት አመራር ከአንድ ተራ የመንደር ጎረምሳ የማይጠበቅ አይነት መግለጫ እየሰጡ ስለሆነ ይሄ ሊታረም ይገባል። ህዝባችንም ይህን ሁኔታ ሊገነዘብ ይገባል። የኦሮሞ ህዝብ ብቻ ሳይሆን ወንድማችን የሆነው የኢትዮጵያ ሶማሌ ህዝብም ይህንን እኩል የሆነ አካሄድ በደንብ መገንዘብ መቻል አለበት። ሀገራችን ሰላም ልትሆን ይገባል። እስካሁን ለደረሰው ጥፋት አጥፊ አካላት ለህግ ቀርበው የእጃቸውን ዋጋ የጥፋታቸውን ዋጋ በጥፋታቸው ልክ ማግኘት መቻል አለባቸው። ከአሁን በኋላ ደግሞ እስካሁን የተከሰቱ ጥፋቶች እንዳይደገሙ እንደ መንግስት ተባብረን ነው እንጂ መስራት ያለብን። እኔ የተከበሩ የክልላቸውን ፕሬዚዳንት አቶ አብዲም ጠርቼ በዘር ማጥፋት ልወቅሳቸው አልችልም የተከበሩ አቶ እስማኤል ጓደኛዬንም ጠርቼ ዘር ማጥፋት ነው ልላቸው አልችልም። የዞን አስተዳዳሪያቸውንም ጠርቼ ልል አልችልም ማለት ነው። ይሄ በወንጀልም የሚያስጠይቅ በጣም ኢሪስፖንስብል የሆነ አገላለጽ ነውና አቅጣጫዋም ምንድን ናት? አሁን እየተካሄደ ያለው በሰላማዊ መንገድ ህብረተሰባችን ችግሩን እንዳይፈታ ለማድረግ የልዩ ፖሊሱ እኩይ ተግባርና ወንጀል ሲጋለጥ ሲመዘዝ እነሱ ጋር እንደሚደርስ ስለሚያውቁ ህዝብን ለህዝብ ለማጋጨት ኢንስቲጌት እያደረጉ ያሉት አደገኛ አካሄድ ነው። ዛሬ የሁለቱም ክልሎች መሪዎች እነዚህን የመወነጃጀል ቃላት አላስተባበሉምም አላጠናከሩምም። በመካከላቸው ከፊታቸውም ከአነጋገራቸውም የወዳጅነትም የመጠላላትም ስሜት አልታየም፣ አልተነበበም። ከሁለት ወራት በላይ የዘለቁት የወሰን አካባቢዎች ጥቃቶችና ግጭቶች ከደቡብ ሞያሌ አካባቢ እስከ ምስራቅ ጭናቅሰን ባሉ የሁለቱም ክልሎች ወረዳዎች ወሰኖች ላይ የተቀጣጠሉና የተጋጋሙ ሆነው ቆይተዋል። የተደራጁና የታጠቁ ጥቃት ፈጻሚዎች የምስኪንና ንጹሐን ዜጎችን ሕይወት ሲቀጥፉና ኑሯቸውን ሲያተራምሱ፣ በከፍተኛ ደረጃ ያሉ መሪዎች አንድም ዝምታን አልያም መለሳለስን መርጠው ቆይተዋል። ዛሬ ግን ዜና ሰምተናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስለሞቱት ሞቱት ሐዘናቸውን ገልጸዋል። ከሁለቱም የሀገር አዛውንት ጋር መክረዋል። ሁሉም መሪዎች ሲሉ እንደ ሰማነውም ጥፋተኞች ይጠየቃሉ። መቼ፣ እንዴት? መልሱን እስክናገኝ ጥያቄ እንደሆነ ይቆያል። ባላንጣ መስለው የቆዩት ክልሎች ፕሬዚደንቶች ግን የሰላምና መረጋጋት ጥሪ ከማስተላለፍ አልፈው ሁከቱ እንደሚቆም ማረጋገጫ አልሰጡም። በ1997 ዓ ም ተካሂዶ ተጠናቀቀ የተባለ ውሳኔ ሕዝብ ዐሥራ ሁለት ዓመታትን ቆጥሮ ቂምና ቁርሾ ይዞ አመረቀዘ መፍትሔው በጊዜ ባለመሰጠቱ and the <laughs> ህዝብ በኢትዮ ሶማሌ በኩል ያለውም ህዝብ ሰላም ፈላጊና አብሮ የኖረ በአንድነት በአንድ አስተሳሰብ ያለ የተዋለደ ነገም ወደፊትም አብሮ የሚኖር ህዝብ ነው። ስለዚህ ይሄ ህዝብ ሰላም ነው የሚፈልገውና ይሄ ህዝብ ተጠያቂ ነው የሚያሰኝ ነገር የለም። እኔ ግን መታየት አለበት ብዬ የማስበው ሪፈረንደሙ ከተካሄደ በኋላ የማካለል ስራዎች በአስቸኳይ ማለቅ ነበረባቸው። የማካለል ስራ ያለቀባቸው ቦታዎችም ላይ የሚመለከተው ገለልተኛ አካል በመሀል ገብቶ ሪፈረንደሙም ሲካሄድ እውቅና የሰጠው አካል በመሀል ገብቶ አንተ ትክክል አይደለም እዚህ ላይ መቆም አለበት አንተም ትክክል አይደለም ብሎ ትክክል ያለሆነ ላይ ህጋዊ እርምጃ መውሰድ አለበት ማለት ነው። ለምን እስካሁን አላደረገም? ባለመሆኑ ነው ይህ ችግር እየሰፋ እየሰፋ የመጣው ማለት ነው። እንደ ኦሮሚያ ክልላዊ መንግስት ሪፈረንደም ከተካሄደባቸው ቀበሌዎች አንዲት ስንዝር የኦሮሞ ህዝብ ወደዛ ሄዶ ግጭት የፈጠረባቸው አንድን ቦታ የለም ማለት ይቻላል። ዞሮ ዞሮ ይሄንን በዚያ አግባብ ማየትና መፍታቱ ለቀጣይም መፍትሄ መስሎ ነው የሚሰማው። ይህ ጉዳይ መፍትሄ እስካላገኘ ዘላቂ መረጋጋት በአካባቢው አይኖርም ይመስላል። የምስራቅ ሐረርጌ ዞን ዋና አስተዳዳሪ የአቶ መላኩ ፋንታ መልእክት እሰጥ አገባው ግን ሳምንቱን በከፍተኛ ደረጃ ቀጥሎ ሰነበተ። ለመሆኑ ልዩ ፖሊስ ምንድን ነው? ምን ነው ልዩ ፖሊስ ለሶማሌ ክልል ብቻ ልዩ ፖሊስ ሆነ? በማንስ ነው የተደራጀውና የሚታዘዘው? ይህ ልዩ ፖሊስ የሚንቀሳቀስባቸው ወሰኖቹ ከየት እስከየት ይሆኑ? ምንም እንኳ የሶማሌ ክልሉ ቃል አቀባይ አቶ ኢድሪስ በጥቃቱና በቀውሱ ውስጥ የልዩ ፖሊሱ እጅ የትም የለም፣ የሶማሌ ክልል ኃይሎች የትም ቦታ ጥቃት አልፈጸሙም እያሉ ቢከላከሉም ይህ ኃይል ከሶማሊያ ጭናቅሰንን ጨምሮ ከኦሮሚያ አጎራባች ወረዳዎችና ከተሞች እንዲሁም በዚያው በሶማሌ ክልል ውስጥ ይታያሉ በሚባሉ የመብቶችና የሰብዕና ረገጣዎች ክሶች ይሰሙበታል። አወዳይ ላይስ እንዲያ አይነት መሪዎቹ እንዳሉት በግልጽም እንደሚታወቀው ኢትዮጵያዊ ያልሆነ ጭካኔና ሰላማዊ ሰዎች ላይ በኃይል መዝመት ከምን መጣ? ተጠርጣሪዎች ተይዘዋል፣ የሕግ ሂደት ይቀጥላል ተብለናል። የክልሉን መንግሥትና የፌዴራሉን ባለሥልጣናት ምላሾች፣ የባለሙያዎችን ትንታኔዎች ይዘን እንመለሳለን። ይህ የኦሮሚያና የሶማሌ ክልሎች ቁርቁስ ግን እዚያው ሀገሪቱ ውስጥ ከበላው የሰው ሕይወትና በአስሮች ሺዎች የሚቆጠሩ ዜጎችን ከማፈናቀልና ከማንገላታት አልፎ ሶማሊያ ውስጥ ላሉ ኢትዮጵያውያን ደህንነት ጦስና ዳፋ የሆነ ከሀገር ውስጥ ችግርነት ወደ ድንበር ዘለል ስጋትነት እየተሸጋገረ ነው። ትናንት ምሽት ላይ ሶማሌላንድ ሐርጌሳ ውስጥ መውጫ መግቢያ ካጡ ኢትዮጵያውያን ሁለቱን አነጋግሬ ነበር። ጎሳ አጣ ሰው ረጋሳ ይባላሉ አንደኛው። እኛ ማለት በዚህ ውስጥ የምንገኘው ስደተኞች ማለት ነው። ቢያንስ በግምት ከሀያ ሺህ ስደተኛ ማ ያንስ ስደተኛ ነው ያለ ነው ሐርጌሳ ውስጥ አዎ ስድስት ቀናችን ነው። አብዛኛው ደግሞ ውጭ ላይ ወጣው የተደበደበ ሰው አለ። ወደ አባርሰው አካባቢ ኮንትሮል አካባቢ ሁለት ልጆች እንደተገደሉ ሰምተናል። እኛም ወደ ውጭ መውጣት አንችልም ካለንበት ቦታ ራሱ አሁን ወጥተን አንድ ቦታ ላይ ነው ያለ ነው። ለምንድን ነው ወደ ውጭ መውጣት ማትችሉት? ኢትዮጵያ ውስጥ ማለት ወደዚህ ሀረርጌ አካባቢ ኢንፎርሜሽን እንደሰማ ነው እዛ ያሉት ሶማሌዎች ተገለዋል። ወንድሞቻችን ጨርሳችሁ፣ እኛ ውስጥ እንዴት ትቀመጣላችሁ? ብለው እኛን እዚህ በጣም እያሳደዱን ነው። መውጣት አንችልም፣ መስራት አንችልም። በትልቅ ችግር ላይ ነው ያለ ነው ማለት ነው። ተገደሉ የሚሉት ሶማሊያውያን ሶማሌዎችን ነው ወይስ ኢትዮጵያውያን ሶማሌዎችን ነው? እነዚህ ማለት እዛ ሄደው ለንግድ ለጫት ሰራተኞች እዛ የሚሰሩት አጎታችን አክስታችን እዛ እጅ ተቆርጧል የሚባል ነገር ነው ይህ ምናምን ሁኔታ እንደሆነ አላወቅንም። ያ ኢንፎርሜሽን እዚህኛ ውስጥ ተበተነ። እኛም ደግሞ የእኛን ቤተሰብ ጨርሳችሁ እኛ ውስጥ መቀመጣችሁን ብለው ነው። በኦሮሞ ልጆች ላይ ነው በጣም ያነጣጠረው። የኦሮሞ ልጆች ናቸው ልጆቻችን እዛ የጨረሱት፣ እኛ እናንተ ደግሞ በስደተኛ እዚህ ውስጥ ሆናችሁ መኖራችሉም እያሉ፣ በዛ እያሳደዱን እየተደበደቡ፣ ባለንበት ቤት ራሱ ትናንት ማታ እኔ በጣም በትልቅ የጭንቅ ላይ ነው ያደር ነው ማለት ነው። እናንተ ኦሮሞ ትሆኑ ሌላ ትሆኑ በምንድን ነው የሚያውቁት? በቋንቋችንን? ያውቃሉ? ይጠይቃሉ? ኦሮሞ ነህ ወይ ምነህ ወይ እያሉ ይጠይቃሉ? ወይስ እንዴት ሊያውቁ ይችላሉ ቋንቋችሁን ልጆቻችን ኦሮሚያ ቋንቋ ተናጋሪ ናቸው እና ሰፈር ያሉት ተከራይተን የምንኖሮች ሰዎች ያስነሱብናል ማለት ነው። የከተማውን ዱርዬዎች እንዳለ ያነሳሉ። ኦሮሞ እዚህ እየኖረ ነው እያሉ ከዛ ከማያውቁብን ሌላ ቦታን ስኔት የባሰው ሆነ ሸሽታችሁን የመጣችሁት ቤተሰባችን ጨርሳችሁ አትኖሩም ብለው ነው። አሁን ማለት አንድ ቦታውን ያለ ነው አስራ አንድ ህጻናቶች ነው አሁን የሜዛ ያሉት። ቢያንስ አራት አባወራዎች ናቸው አንድ ቤት አሁን ተደብቀን ነው ያለ ነው። ቤታችሁ ውስጥ እየገቡ ያናግሯችኋል? ቤታችሁ ውስጥ ገብተው ያጠቋችኋል ወይስ መንገድ ላይ ነው እንደዚህ አይነት ጥቃት የሚያደ እስከ ቤት እስከ ቤት መስከውነቱ ወደ ውጭ ማ ወጥተን መስራት አንችልም። የተለያዩ ደግሞ ለልጆቻችን ከሾፕ ላይ አንዳንድ ነገር ገብተን መጠቀም አንችልም። የተለያዩ ቬጂቴብል ያሉበት አካባቢ መሄድ አንችልም። አሁን ለስድስት ቀን ማለት ነው ይኸው ቤት ተቀምጠና ምንም ነገር ሳንበላ ሳንጠጣ እየተቀምን ያለ ነው። የሶማሊላንድ የጸጥታ ኃላፊ ጥበቃ እንዲደረግላቸው አዝዣለሁኝ ብለው ነበረ። አርጌሳ በጣም ሰፊ ከተማ ናት። በሰፊነቱ የተነሳው አንዳንድ ቦታ ጥበቃ አለ ይባላል። በእኛ በኩል ግን ምንም ያለው ነገር የለም። እነዚህም አሁን አብረን ያለነው ስደተኛ ናቸው። እንደውም ለዩኒሰር ራሱ ደውለን ምንም መፍትሄ አልሰጡንም። ዝም ብሎ ያሉን የመጣልን ጥበቃ ምንም ነገር የለም። በእናንተ አካባቢ የሚንቀሳቀሱ የጸጥታ ሰዎች ፖሊሶች የሉም? አላየንም። ምንም ፖሊሶች ያየነው ነገር የለንም። ወጣ ካልንማ አንተማ ኢትዮጵያዊ ነው ያደለ አንተ ኢትዮጵያዊ አደለች ስለዚህ በዛ ያክል እንደውም ኢትዮጵያ አንድ የሆነ አበሻ ልጅ ራሱ ጸጉር ቤት ያለው ማታ አጠጋባችን ከኛ በታች ተደብድቦ በሕይወቱም መትረፉም አናውቅም። ሌሎቹም ደግሞ እንደውም ከዚህ ወስደው በውጫሌ ላይ ወስደው ወደ ኢትዮጵያ የሄዱ ልጆች አሉ ሲባል ነበር የሰማ ነው። እነዚያ ልጆች እንደውም እንደተገደሉ ግማሾቹ ሲሸሹ እንደተመጡ የሚባል ነገር ሰምተናል። ባለ ሶስት ቃል ባለ አምስት ቃል ባለስድስት ስድስት አጠቃላይ ፋሚሊ ነው። አንድ ቦታን ያሉት አሁን ምንም ሳይበሉ አሁን ስድስት ቀናቸው ነው። አስራ አንድ ልጆች ናቸው ህጻናቸው ፋሚሊ፣ ምንም ምግብ፣ ውሃ ምናምን የላቸውም። መውጣት አንችልም። ሰለሞን ማለት በጣም ትልቅ ታርጌት ነው። መውጣት አንችልም። እኔ አሁን ከወጣሁ በኋላ ቢያንስ ለየቴ ነው። አምልጬ እንደውም የተመለስኩት ማለት ነው እኔ በራሴ በኩል መውጣት አንችልም። ማን ነው ግን በትክክል ጥቃት የሚያደርስባችሁ እገሌ የምትሉት ክፍል አለ? እና ትንሽ ትልቅ ነዋሪው ነው። በመንግስት አካል ሳይሆን ነዋሪው ነው ማለት ነው። እኛ ኢትዮጵያ ውስጥ ያለቁት ሶማሌዎች ወደ አስራ ስምንት ሶማሌዎች ናቸው የእነሱ ዘሮዎች ናቸው እዚህ ውስጥ ያሉት ማለት ነው። የእነሱ ዘሮዎች ናቸው። ዘሮዎቻችን ኢትዮጵያ ውስጥ ያሉት ጨርሳቸዋል። እኛ ደግሞ በዚህ ቦታ እንጨርሳቸዋለን ነው። ወደ ላይ መሄድ አንችልም። ወደ ላይ መሄድ አንችልም። ክንፍ ኖሮ ወደ ላይ በረን ወይም የሆነ ቦታ ወደ ገጠር ብንሄድ ደግሞ የባሰ ራሱ ገበሬ ምንም ማለት አንችልም። ወደ ኢትዮጵያ እንሂድ ብንሄድ ራሱ ኦጋዲን ኦጋዲን ማለት ነው። ዛሬ የገደሏቸው ልጆች አሉ ራሱ ወደ ኢትዮጵያ ቦርደር ላይ ለየጃ ቦታ አተናል ማለት ነው። በቃ ለጸጥታ ክፍል ወይም ደግሞ ለዩኤንኤችሲአር ደውላችኋል? ዩኤንኤችሲአር ደውል ዛሬ ደውዬ ነበረ ለዩኤንኤችሲአር ስንደውል እኛም ሎካል ስታፎች ናቸው። ሎካል ስታፍ ስንደውል እኛ ምንም ማድረግ አንችልም ነው ፕሮቴክሽን ኦፊሰሮች እና ንቅብትን ማስት እኛ እና የሀገራቸው ዜጎች ናቸው ራሳቸው ሎካል ስታፍ የሚሰሩ ምንም ምንም እኛ የምናውቀው ነገር አናቅም ብለው ነው ቴሌፎን የዘጉብን። በተቻለ ለአለም እንድትጨውልን ነው አንድ በአንድ በኢትዮጵያዊነታችን እና በአንድኛው ደግሞ በአንድ ሰው ልጅ መብት እንዳለው ለአለም እንድትጨውልን ነው የምንፈልገው። ልጆች በዙሪያዋ ተሸማቀውና ተርበው የሚያስጨንቋትን እናትም አነጋግሬያለሁ። ኦሊያ አብዲን ስሙ በጣም በጣም በጣም ችግር ላይ ነን ያለኑ። ይኸው ስድስተኛ ቀናችን አስቆጠሩን። ጫን ልጆች ይዤን ምንም መንቀሳቀስ የለም ምንም የምንበላ የምንጠጣ ነገርም የለም። በዚህ ላይም በድንጋይ ቀንና ማታ ልጆቻቸው እንደዚህ እያስፈራሩን ነው ያሉት። የሚደርስላችሁ ማንም የለም ምንም አንድ ሰው የሚደርሰን የለም። ከቤት ራሱ ያለንበት ራሱ ሊያባርሩን በቃ ትንሽ ጥቂት ነገር ላይ ናቸው ያሉት። ምንም መፍትሄም አማራጭም አላገኘንም። መውጣና መግባ የለንም። የምንኖርበት ነገር የለንም። ሰርተን የምናድር ነበረ። ተቀማጭ ነገር የለንም። እንደዛው ስቃይና ቁም እያየነው ነው። ምንም ነገር ውጤታማና የምጠብቀን ሰው የለንም። ማን ነው ግን በትክክል ይህንን ጥቃት እያደረሰባችሁ ያለው? ያው ከመጀመሪያም በቃ የሀገሪቱ መንግስት ነው። ከዛ ደግሞ ዳንግስቶች በ በከተማ ያሉት ናቸው። እንደዚህም ያደርጉን ያሉት የሀገሪቱ መንግስት ማለት ምን ማለት ሆነው ራሱ በቃ ምንም መፍትሄ አልሰጠንም። በቃ እንደፈለጋችሁት በቃ ድብድብ ከሆነ በቃ ምንም ተጠያቂ የለውም። የተገደሉትም አሉ ምንም የሚያደርግልን ነገር የለም። እሱ ራሱ በቃ በሱ እሱም ችግር አለበት ሰው በሀገሪቱ መንግስት ራሱ ምን አድርጉ ነው የሚሏችሁ? አሁን እናንተን መጀመሪያ ጊዜ በቃ ከሀገራችን እንድትወጡልን ብሎ ነበር። ከዛም ደግሞ ሆኖም ትንሽ ችግር በሰዎችው ላይ ኢትዮጵያ ላይ ችግር ደርሶባቸው ነበር ባለፈው ሳምንታት። ከዛ በቃ በዛ የተነሳ ደግሞ እዚህ ሀገር ላይ ያሉትን የኛ ሰዎች እዛ እንደዚህ ጥቃት ደርሶባቸው፣ በሰላም ማውጣት የለባቸውም የሚሉ ነገር ላይ ነው የተነሱብን። ከመደመራ ምንም ሰላም የለንም፣ በቃ በችግር ላይ ነን ያለ ነው የንኪሳሪ ወደ አስራ አመት አስራ አምስት አመት ብንጠይቋቸውም ብንጾውም ምንም የሰሙ ሰዎች የሉም። እነሱም እንደዚያው ናቸው። የመጨረሻ ቻንስ ላይ ነን ያለኑ። ምንም መፍትሄ አናገኝም። መውጣት መግባት የለም። የምንበላ የምንጠጣ የለንም። የጻን ልጆች እንደዛ ተሰብስቦ ከኛ ስር እየጸው ነው ያሉት። ሰፈሩ ምን ይባላል? ያላችሁበት ያለንበት ሰፈር ምንድን ነው ይባላል? ጎልጀኖ ከተማ ውስጥ የሆነው በቃ ጎልጀኖ ትባላለች። ሰፈር ይቷ ጎልጀኖ? ጎልጀኖ፣ አዎ። ቁጥር ምናምን አለው እንደዚህ ተለይቶ የሚታወቅበት? ምናልባት ባለስልጣኖች ቢጠይቁን የምንሰጣቸው፣ የቤታችሁ ቁጥር፣ የመንገድ ስም እንደዚህ ያለ የት እንዳላችሁ፣ በትክክል የት እንዳላችሁ ለማወቅ ነው። ምንም ቁጥር የላትም። በቃ እንደዚሁ ዝም ብሎ የምንኖርበት ሰፈር ናት እንጂ ምንም ቁጥር እንትን የላትም። ቀበሌ የላትም። አዎ። የቤት ቁጥርስ? እንደዚህ ነገር የለም። ምንም ነገር የለውም። እና የመጨረሻ ቻንስ ላይ ነን ያለነው። በቃ ምንም የምናደርገው እና የት የምንገባና የምንወጣበት ሀጤን ነው ያለነው። በሆጠ ገቦች ተሰብስበው ነው ያሉት ህጻናቶቹ ራሱ በጣም የሚያሳዝን ሁኔታ ላይ ናቸው ያሉት። መልሽ መደውላለሁኝ። እሺ፣ ሸባቱ አመሰግናለሁ። እሺ። የሶማሌላንድ የጸጥታ ሚኒስትር ደኤታ መሐመድ ሙሳ ዴሬ ለኢትዮጵያውያኑ ጥበቃ እንዲደረግ ሰራዊቱን እንደሚያዙ ተናግረው የነበረ ቢሆንም ጥቃትን ከኢትዮጵያውያኑ ያራቀ ኃይል የለም። የመንግስታቱ ድርጅት የስደተኞች ጉዳዮች ባለቤቱ ዩኤንኤችሲአርም የለም። የኢትዮጵያ ኤምባሲ ድምፅና እጆችም እኛ እስከፈለግናቸውና ለዚህ ፕሮግራም ቀረጻ ስቱዲዮስ ከገባንበት ጊዜ የሉም። በሀገር ውስጥም በውጭም በጥቃቶች እየተንገላቱ ያሉ ዜጎችን ድምፆች መፍትሄ እስኪያገኙ፣ ደህንነታቸው እስኪረጋገጥ ማሰማታችንን እንቀጥላለን። የዲሞክራሲያዊ ተቋማት ግንባታ በኢትዮጵያ የውይይት መድረክ የፊታችን ቅዳሜና እሁድ መስከረም 13ና 14 2010 ዓ ም ቪዥን ኢትዮጵያ ያዘጋጀው የውይይት መድረክ ይካሄዳል። ይህ በቪዥን ኢትዮጵያ የተዘጋጀ መድረክ የዘንድሮ ርዕስ በኢትዮጵያ የዲሞክራሲያዊ ተቋማት ግንባታ የሚል ነው። ቪዥን ኢትዮጵያ የዛሬ ሁለት ዓመት ተኩል አካባቢ በተወሰኑ ምሁራንና ባለሙያዎች ዩናይትድ ስቴትስ ውስጥ የተቋቋመና የሚሠራው ለትርፍ ያልሆነ ሆኖ ዋሽንግተን ዲሲ ላይ የተመዘገበ ስብስብ ነው። ጽህፈት ቤት ግን የለውም። ጽህፈት ቤት የሆነ ፊት ለፊት የተቀመጠ የለም። አብዛኞቻችን በዩኒቨርስቲ ውስጥ የምንሰራ መምህራንን ባለን ሰዓት በተሻለ ጊዜ ተመካክረን እንደዚህ አይነት ፕሮግራሞችን እንዳልከው ከባድ ስራ ነው። ያንን ለመስራት እየሞከርን ነው ያለ ነው እንጂ ጽህፈት ቤት ሙሉ የለም። በአሜሪካ ውስጥ በተለያየ ቦታ ነው የምንሰራው ሁላችን። የቪዥን ኢትዮጵያ አላማ አንድ ብቻ ነው ብለውኛል፣ የመድረኩ አዘጋጅ ኮሚቴ ሊቀመንበር ፕሮፌሰር ሚንጋ ፕሮፌሰር ሚንጋ በዴንቨር ኮሎራዶ፣ ሜትሮፖሊታን ስቴት ዩኒቨርሲቲ እና በጆሀንስበርግ ደቡብ አፍሪካ ዩኒቨርሲቲ ኦፍ ዊት ዋተር ስትራንድ የአካውንቲንግ መምህር ናቸው። ጤና ይስጥልኝ ፕሮፌሰር ሚንጋ ጤና ስጥልኝ አቶ ሰለሞን፣ እንደምናለን። እግዚአብሔር ይመስገን በጣም ደህና ነን። ፕሮፌሰር ሚንጋ ለመሆኑ ቪዥን ኢትዮጵያ ምንድን ነው? እስቲ ትንሽ አጫውትኝ ስለሱ። ሰዎች በጥናት ላይ የተደገፈ ሀሳባቸውን ለኢትዮጵያ ያላቸውን ራዕይ ወይም ሀሳብ የሚያቀርቡበትን መድረክ መክፈት ነው። ቪዥን ኢትዮጵያ የራሱ የሆነ አላማ ወይም ፕሮግራም ብሎ የሚለው ሳይሆን ለሌሎች መድረክ ማዘጋጀት ነው እንጂ ቪዥን ኢትዮጵያ እንደ ፕሮግራም ይዞ የሚንቀሳቀስበት ስራ የለውም ማለት ነው። የለውም። ቪዥን ኢትዮጵያ ከማንም ፓርቲ ጋር ያልወገነ ከሚዲያ ጋር የሚተባበር የሚቀርቡትን ሀሳቦች በስብሰባ አዳራሽ ውስጥ ብቻ ተወስነው እንዳይቀሩ ለኢትዮጵያ ሕዝብ በጥራት በተሻለ መንገድ የሚቀርቡበትን ሁኔታ ማዘጋጀት ነው። ይህንንም ያደረግንበት ምክንያት ብዙ ግልጽ ያልሆነ ለሕዝብ መቅረብ የሌለባቸው ነገሮች በዚህ በኢንተርኔት በሶሻል ሚዲያ ሁሉ ስለሚቀርቡ የትኛው የተሻለ ሀሳብ ነው የሚለውን በተቻለ መጠን የተገመገመ ጽሑፍ እንዲቀርብ መድረኩን መክፈት ነው የኛ ዓላማ። ቪዥን ኢትዮጵያ ከዚህ በፊትም ሶስት ስብሰባዎችን አድርጓል። ጥቅምት 25 2008 ዓ ም የተደረገው የመጀመሪያው ስብሰባ የኢትዮጵያና የኤርትራን ግንኙነት የሚመለከት ነበር። ሁለተኛው ስብሰባ በዚያው በ2008 ዓ ም መጋቢት 13 ና 14 ግጭትን በማስወገድና በግጭት አወጣጥ ዘዴዎች ላይ ያተኮረ ነበር። ሶስተኛው ስብሰባ መስከረም 16ና 17 2009 ዓ ም የዛሬ ዓመት ማለት ነው በሽግግር ላይ ያተኮረና ከ20 በላይ ተናጋሪዎች የቀረቡበት እንደነበረ ፕሮፌሰር ሚንጋ ነግረውኛል። የዛሬ ሳምንት የሚካሄደው ስብሰባ የተጠራው ዋሽንግተን ዲሲ ላይ ነው። ቦታው ዩኤስ ኔቪ ሜሞሪያል ናቫል ሄሪቴጅ ሴንተር ነው። ሰባት መቶ አንድ ፔንስልቬኒያ ቬሪዩም ኖርዝ ዌስ ስዊት መቶ ሀያ ሶስት ዋሽንግተን ዲሲ ሁለት ዜሮ ዜሮ ዜሮ አራት ላይ ነው ያለው። የዚህ መድረክ ተግባር በተጨማሪም ከግጭትና ከቀውስ የሚወጡ ሌሎች ሀገሮች እንዴት እንደወጡ ተሞክሯቸውን ማየትና መገምገም ለኢትዮጵያ የትኛው መንገድ ይሻላል የሚል ውይይትም ማካሄድ ነው። ውይይቶቹ የሚያተኩሩትም የሚመክሩትም ኢትዮጵያንና የኢትዮጵያን እጣ ፈንታ ነውና ሁሉንም የሀገሪቱን የሕይወት ዘርፎችና ገዢውን ፓርቲ ኢህአደግን ጨምሮ ሁሉንም ወገኖች ለማሳተፍ ለማካተት የተደረገ ወይም እየተደረገ ያለ ጥረት ይኖር ይሆን? ይህንን ጥያቄ ለፕሮፌሰር ሚንጋ ነጋሽ አነሳሁላቸው። የምናደርገው በቀጥታ እኛ ብቻ በመጋበዝ ብቻ ሳይሆን የጥሪ ወረቀቶችን እናደርጋለን። እነዚህ ኮል ፎር ፔፐር ይባላሉ። በአካደሚ ዓለም ላይ የዛ አሰራር ነው። ጽሁፎች፣ ጥሪዎች ይደረጋሉ እና በዛ መሰረት መልስ ለሚሰጡ ሰዎች ነው ወደ ስብሰባው እንዲመጡና ጽሁፉ እንዲያቀርቡ የምናደርገው እና ይህንን አራተኛውን ስብሰባ በሚመለከት ሶስት ጊዜ የወረቀት ጥሪዎች ተደርገዋል። አንደኛው በማርች መጋቢት ላይ ሁለተኛ በሰኔ ሶስተኛ ደግሞ በሐምሌ ላይ ተደርገው በዛ ላይ ሀያ ሰባት ሰዎች ጽሁፋቸውን ለማቅረብ አብስትራክት የጽሁፋቸውን ጭምቅና ጭብጥና ጽሁፋቸውን ልከዋል። በጣም እናመሰግናለን። በዚህ አጋጣሚ የመጡትም ከአለም ዙሪያ ነው። ከነዚህ ውስጥ አስራ ዘጠኝ ጽሁፎቹን ተቀብልናቸዋል። ሁሉንም ለመቀበል ባለመቻላችን ይቅርታን እንጠይቃለን። ከአስራ ዘጠኙ አስራ ሰባቱ ጸሐፊዎች በአካል ተገኝተው ጽሁፋቸውን እንደሚያቀርቡ ቃል ገብተዋል። ከነዚህ አስራ ሰባቱን በስድስት ፓናል ይቀርባሉ። ከነዚህ ውስጥ ሁለት ልዩ ፕሮግራሞች እና የፓናል ዲስከሽኖች ከፓናል ዲስካሽኖቹ በመካከል ሁለት ፕሮግራሞች ይኖራሉ አንደኛው ያው በዚህ በዩናይትድ ስቴትስ ኮንግረስ ላይ ያለው ረቂቅ ህግ ኢትዮጵያን የተመለከተው ኤች አር መቶ ሀያ ስምንትን ይመለከታል ትንሽ ዘርዘር ያርጉልኝ ኤች አር መቶ ሀያ ስምንት ምን እንደሆነ ይዘቱ ኤች አር መቶ ሀያ ስምንት የሚባለው የአሜሪካ ፓርላማ ውስጥ ረቂቅ ህግ አለ ያ ረቂቅ ሕግ ኢትዮጵያ ውስጥ ሰብአዊ መብትን የተመለከተና አሳታፊ የሆነ አስተዳደር ወደፊት ስለ በመስረት በኢትዮጵያ የሚደነግግ ወይም የአሜሪካን መንግስት አቋም ወደፊት ለማስተካከል ተብሎ የታሰበ ነው። ጉዳዩን በዛ ጉዳይ ላይ የሚሰሩ ሰዎች ቀርበው ስለ ረቂቅ ህጉ ምንነት የሚያስረዱበት አንድ መድረክ ይኖራል። ሌላው የፖለቲካ ድርጅቶች እንደምታውቀው በኢትዮጵያ ውስጥ በጣም ብዙ ናቸው። በኢትዮጵያ የምርጫ ቦርድ እንኳን የተመዘገቡት በጣም ብዙ ናቸው። ሁሉንም ማሳተፍ አይቻልም። ፕራክቲካልም አይሆንም ሆኖም ግን ለናሙና ያህል አንድ አራት የፖለቲካ ድርጅቶች ወኪሎቻቸው ቀርበው ያላቸውን አስተሳሰብ የሚገልጹበት እንደዚሁ መድረክ ተዘጋጅቷል እነማን ናቸው እነዚህ አራት የፖለቲካ ድርጅቶች ከኦሮሞ ዴሞክራሲያዊ ግንባር ከአርበኞች ግንቦት ሰባት ከአማራ ዴሞክራሲያዊ ሀይል እና ከደቡብ ምዕራብ ኢትዮጵያ ሀይል ሙሉ ስማቸውን በደንብ በአማርኛ ተርጎማ የሆነ እንደሆነ እግዚአብሔር እንግዲህ ስተት ካለ ይቀርታል። ፕሮፌሰር ሚንጋ እነዚህ የፖለቲካ ድርጅቶች ሲጋበዙ የተጋበዙባቸው መለኪያዎች አሉ። እንደገና አሁንም ወደዛ ወደ ገዢው ፓርቲ ሀሳብ ልምጣና መችም የስርዓት ለውጥ የስርዓት ማሻሻያ የመሳሰሉ ነገሮች ሲባሉ ስለ መልካም አስተዳደርም ነው እና የሚወራው የጋበዛችሁበት ሁኔታ የለም። በቀጥታ በብዙዎቹም በቀጥታ ሳይሆን ብዙዎቹ ፍላጎት አሳይተው ነው እና የኢትዮጵያ መንግስትም ሆነ ገዢውም ፓርቲም ሆነ የኢትዮጵያ Thank you. በዚህ ስብሰባ ላይ ለመሳተፍ ከፈለገም አይሳተፍበት ምንም ምክንያት የለም። በሩ ለኢትዮጵያ ሁሉ ክፍት ነው። ስለ ዲሞክራሲያዊ ስርዓት ግንባታ ስንነጋገር፣ ስለ ተቋማቱን ግንባታ ስንነጋገር፣ በተለይ እንደ ኢትዮጵያ ባሉ ሀገሮች ውስጥ ሴት ማለት የኅብረተሰቡ ግማሽ ማለት ነች። እንደም ከዛ በላይ ነው። አሁን በትክክለኛው ቁጥር በህዝብ ቁጥር ከሄድን፣ በአጠቃላዩ እንቅስቃሴ ውስጥ ደግሞ ያላቸው ሚና በጣም ከፍተኛ ነው። እንደውም በሴቶች ትከሻ ላይ ነው በማደግ ላይ ያሉ ሀገሮች በአጠቃላይ እናንተ መካከል ግን ስመለከት እስካሁን ድረስ አንዲት ሴት ብቻ ነው የጠቀሱልኝ። እና በዚህ በኩልስ ትኩረት አላደረጋችሁም። ከዚህ በፊት በነበሩት ስብሰባዎች ላይ እንዲያውም የሴቶች ፎረም ሙሉ ነበረ፣ ግን አሁን በጽሁፍ ደረጃ ላይ ቁጥሩ ያንሳል። እና በዚህ ስብሰባ ላይ ምንድን ነው ያደረግነው? እኛ ሴቶች ጠይቀው ወይም ደግሞ ለጽሁፉ ያቀረቡትን ሰዎች ነው ያየነው እንጂ ማነው አቅራቢው የሚለውን ላይ አይደለም የሚሄድ ነው። ለማንም ክፍት ነው፣ ለማንም ለኢትዮጵያ ሕዝብ በሙሉ ክፍት ነው። በዋሽንግተን አካባቢ ዲሲ አካባቢ ያላችሁ በሙሉ ኢትዮጵያውያን ይህንን ነገር አምልጣችሁ፣ በተጨማሪ ደግሞ እነዚህ ነገሮች ተቀርተውም በፌስቡክም ምንም ይተላለፋል። ቮይስ ኦፍ አሜሪካም ሌሎችም የሚዲያ ሰዎች ደግሞ ቀርባችሁ ያንን ጉዳይ ለህዝብ እንድታደርሱ በጣም ደስ ይለናል፣ እንጠይቃለንም። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገድ ናችሁ ያለነው ሰሎሞን አባትና አበባየው ገበያውንን። ወደ ተከታዩ ዝግጅታችን ከማለፋችን በፊት አንድ ሙዚቃ እንጋብዛችሁ። What are bus rascal? What are they? Puffin crust and rush around, lady. Puffin crust and rush with the air, lady. The yard got the fish one air, lady. Marcos in

ቆንጆ ፕሮግራም እንዳሰናዳሽ ያውቃለሁ። እሾሃማ ወርቅ፣ ደራሲ ሳዕዳ መሐመድ። ደራሲ ጋዜጠኛና ገጣሚ ሳዕዳ መሐመድ፣ በሥነ ጽሑፍ ሥራዎቿ በኢትዮጵያ ሬዲዮ ከመጽሐፍት ዓለም ፕሮግራም ለንባብ የበቃው መጽሐፏ ነው። ከመጽሐፍት ዓለ اشو هما ورد. سعدا سعد محمد. الراكي ابراهيم ادريس علينا آل بايو اشو هما ورد. ሀያት አይዳ ዘንድ ከመጣች ሁለት ሳምንት አልፏታል። አይዳ ስድስት ቀናት ሙሉ ከቤቷ ተሰውራ ገና ዛሬ ነው ወደ ቤቷ የመጣችው። አይዳ ሳሎን ሶፋ ላይ ጋደም ብላ፣ ሀያት ቡና እያፈላችላት ወሬ ተጀምሯል። አይዳ ሀያት ክሬምን ነጠቀችኝ ብላ በሆዷ ጭን ቋጥራለች። በዚህም ሁለቱን አጣልታ ለማለያየት እያሴረች ነው። በመሀል እየተጫወቱ ሳለ ከሪም ስራ የማያስገባሽ አውቆ ነው ቤት ተቀምጠሽ እሱን እየጠበቅሽ እንድትኖሪ ለማድረግ በዚህ ላይ ደግሞ ወንዶች አይታመኑም አለቻት አይዳ አዛኝና ተቆርቋሪ መስላ። ሀያት ጥርጣሬዋ ከፍ አለ። ልቧም በሀዘን እየተኮማተረ መጣ። አይዳ አላሟ ሊሳካ በመቃረቡ ተደሰተች። ከሪም በህይወት ከቆየ የእሷ የሚሆንበት ጊዜ ሊመጣ ይችላል። በሌላ በኩል ፍስሐ የመጨረሻውን እሽግ ሸጦ ወደ ቤቱ የተመለሰው አመሻሽ ላይ ነበር። አሁንም በስጋት እንደተዋጡ ናቸው። በዚህ ሁኔታ መቀጠል እንደማይችሉ ከሪም ተገንዝቧል። ስለሆነም ወደ ሀገሩ ለመመለስ ወሰነ። ፍስሐ ግን ትንሽ ገንዘብ አጠረቃቅሞ ከአመት በኋላ መመለስ ነው የሚፈልገው። እነ ከሪም በዚህ ሁኔታ ሲጨዋወቱ እንዳለ መጂድ ስልክ ደውሎ በተቻለ ፍጥነት ሀገሩን ለቃችሁ ሂዱ በማለት አስጠነቀቃቸው። ለሀፌዝም ፈይሰል ስልክ ደውሎ ሚስጥሩ እንደተጋለጠና ስለ እርሱም ማንነት ፖሊሶች እንዳወቁ ነገረው። ሀፌዝ በሐሳብ ተዋጠ። ሰሚራን ወደ አገርሽ ሄደሽ የመኖሪያ ፈቃድ አውጥቶች ትመለሽ፣ ከዚያም እንጋባለን አላት እየተጨነቀ። ሰሚራ ዝም አለች። በዚህ መሀል ስልክ ጮኸ። ሀፌዝ ስልኩ ላይ በድንጋጤ አፈጠጠ። ስልኩ መልሶ እንደገና ሲጮህ እንደ ምንም ተንጠራርቶ በሚንቀጠቀጠ እጁ ማንሳቱን ገልጸን ነበር። የሳምንት ረታችን ያበቃ ነው። የዛሬው ተከታይ ክፍል እንሆ። አይዳ ከሁለት ቀናት በኋላ ነበር ወደ ቤቷ የተመለሰች። በፈገግታ ሰላምታ ካቀረበችላት በኋላም እንግዶች ስለሚመጡ ቤቱን በማዘጋጀት እንድታግዛት ጠየቀች። ሀያትም እርቅ በመውረዱ ተደስታ አይዳ ያዘዘቻትን ሁሉ ስታከናውን ቆየች። ምሳ ሰዓት ላይ ኡመርና ጓደኛው ሙፊድ አይዳ ቤት መጡ። ይህ እሹሃማ ወርቅ የተሰኘ መጽሐፍ ሰአዳ መሐመድ ለሥራ ወደ አረብ አገር ሄዳ በነበረ ጊዜ በአረብ አገሮች ውስጥ በሚኖሩ ኢትዮጵያውያን ሕይወት ላይ የሚያተኩር ነበር። ሰአዳ በሀገር ውስጥ በተከታታይ ይታተም የነበረ እፍታ መጽሐፍ አጫጭር ልብወለዶቿና ግጥሞቿም ለህትመት በቅተዋል። ፖፕሌሽን ሚዲያ ሴንተር በተከታታይ ባሳተማቸው መድብሎቹም ላይ ስራዎቿ ተካተዋል። በአገር ፍቅር ቲያትርና በፑሽኪን የስነ ጽሑፍ መድረኮች ላይ የግጥም ስራዎቿን አቅርባለች። በኢትዮጵያ ራዲዮ የቅዳሜ መዝናኛ ፕሮግራም ላይ በ1990 ዎች ውስጥ የተለያዩ ድራማዎችንና አጫጭር ትረካዎችን ጽፋለች። ሰአዳ በጋዜጠኝነት ዓለምም በህትመት ሚዲያዎች እፎይታ፣ ዕለታዊ፣ አዲስ አዲስ አድማስ ጋዜጦች ላይ በሪፖርተርነት በከፍተኛና በዋና አዘጋጅነት እንዲሁም በአምደኝነት ሰርታለች። ሳዕዳ ዛሬ በከባድ ህመም ላይ ነች። ለህክምናዋ ድጋፍ እያሰባሰቡ ካሉ የቀድሞ ባልደረቦቿና ጓደኞቿ አንዱ የሆነውን ሁሴን ከድርን አነጋግሬው ነበር። አመሰግናለሁ አበባዬ። ሳዕዳን የማውቃት አስራ ዘጠኝ ዘጠናዎቹ መጀመሪያ ላይ የኢትዮጵያ ሬዲዮ የቅዳሜ መዝናኛ ላይ አንዳንድ አጫጭር ጽሑፎችን የማቀርብ ነበር። እነ ዳንኤል ነጋሽ፣ ከዛው ሂሩት የነበሩት ተጓሚ አዘጋጅቱ ና እዚያ ላይ እናቀርብ በአዳም ስራዎቿን ይዛ መጥታት እና አንዳንድ ስራዎችን አብረን መስራት ሲሰሩ በጣም ታታሪ ጸሐፊ ነች። ግጥሞችን ትጽፋለች፣ አጫጭር ልቦለዶችን ትጽፋለች እንዲሁም ረጅም ልቦለድ እየጻፈች እንደሆነ ሰማሁን። ከዚያ በኋላ አብረን የተለያዩ መድረኮች ላይ ሰራን። በተለይ ደግሞ በሙስሊም በዓላት በሚኖሩ ጊዜ ዒዳል ፈጥር ዒዳላ ዳሀ ላይ የሚቀርቡ ፕሮግራሞችን እንዲሁም መውሊድ ላይ የሚቀርቡ ዝግጅቶችን መስራት ጀመረ። መድረክ ላይ ሰሜን ሆቴል፣ ሀዊ ሆቴል፣ አውሊያ ትምህርት ቤት አዳራሽ፣ ጃሊያ ትምህርት ቤት እንደዚህ ስራ ነበርና በነዚህ በእነዚህ ጊዜያት ድርሰቶቹን ትጽፍ የነበረው እሷ ነበረች፣ በተዋናይነት ትሳተፍ ነበር። እንግዲህ ይህ ደራሲ ከዚያ በፊት አረብ ሀገር ደርሳ የመጣችው ለስራ ደርሳ የመጣች ሰው ነች። የዚያንም ሕይወት ትጽፍ ነበርና መጀመሪያ የስነ ጽሑፉ ተሰጦ ያላት ሰው ነበረች። በቃ ምንም የእሷ እንትን ላይ ብዙም ሕጸጽ የምናገኝበት ስራ አልነበረም። እንዲህ እያለ መጣ ዕለት አዲስ በወቅቱ ስራውን ጀመረ። በእለት አዲስም በየራሳችን መንገድ ሰለሞን አባት አሁን ላይ የእናንተ ጋዜጠኛ በደንብ ያውቃል ብዬ አስባለሁ። ምናልባት ብዙ ጋዜጠኞች ስለነበሩ ሊያስታውስ ይሆናል እንጂ በተለያየ የደረጃ የፈተና ደረጃ ዕለት አዲስም ተቀጀመርም እዚያም በጣም ጥሩ ስራዎችን ካበረከት ነበር። በየሳምንቱ አዲስ የሆኑ ስራዎችን የተለያዩ ገጾች ላይ ትጠፍ ነበር። ከለት አዲስ በኋላ ሩህ ጋዜጣ ላይ አዘጋጅ ሆና አቀርባለች። አብርሃም ረታ ለሚ ያን አዘጋጅ በነበረበት ጊዜ ሩህ ጋዜጣ ላይ ሰርታለች። አዲስ አድማስም ላይ ጽሑፍ ታበረክት ነበር። የተለያዩ ጋዜጦችና እንዲ ጽቀት ነበር ሳባ በጣም ትሁትና ሰዎችን ላለማስቀየጥ ጥረት የምታደርግ ወደ ራሷ ነገሮችን በምትጨነት ታደረግ ሰው ነች። እንዲኸው ጉዳይ ይመስለኛል። እንግዲህ እኔ የህክምና ሙያ ባላውቅም፣ ታምቃለች፣ ነገሮችን ታምቃለች። ከዚያ ምን ተፈጠረ? ለረጅም ጊዜ ደም ግፊት ነጠረባት። ከአመት በፊት ነው የደም ግፊት እንዳለባት ያወቀችው። ከዚያ በኋላ ወደ ህክምና ስትሄድ የደም ግፊት የፈጠረው ጫና ወደ ኩላሊትመን ተፈጠረባት በሌሎች ሚዲያዎች ስራዎችን ትሰርታለች ፖፕሌሽን ሚዲያ ላይ ያወጣቻቸው ጽሁፎች አሉ እስታ ቁጥር ሁለት ሶስት አራት አምስት እንደዚህ ስራዎቹ ወጥተዋል ብሌን የደራሲያን ማህበር መጽሐፍ ላይ ስራዎችን አውጥታለች የተለያዩ መድረኮች ላይ የምትሳተፍ ሰውነች እና ይህች ደራሲ ታማ አልጋ ላይ እንደዋሉት እንደሰማ በጣም ይደነገጥኩት። ታማ መንቀሳቀስ አቅፏታል፣ ቤት ነው ያለችው። ግን በጣም አስደነገጠኝ። ግን እና ጉዳዩን ተስማ ላ ሁኔታ መከታተል ጀመርኩኝ። ሐኪሞች የሐኪሞ ቦርድ በአስቸኳይ የኩላሊት ለውጥ ያስፈልጋል የሚል ነገር ሪፖርቱንም አየሁት፣ ወረቀቱን። ከዚያ በኋላ እንግዲህ የዚህ ዋጋው እጅግ ከፍተኛ ነው፣ በሀገርም ውስጥ ይሁን በውጭም ከፍተኛ ነው። ህመሙ ጊዜን የሚሰጥ አይደለም። አሁን ዳያሊሲስ ላይ ያለችው በየጊዜው ይታጠባል። ኩላሊቷ በየቀን እየታጠበ ባለፉት አምስት ቀናት። ስለዚህ ይህንን አቅም ማደራጀት ያስፈልጋል። ውጭ ሄዳ ለመታከም ከአንድ ከአድበጠ አምስት ሚሊዮን ብር በላይ ያስፈልጋልና ይህንን ለማድረግ የተለያዩ አማራጭ ተጠቀምን። በተለይ ደግሞ ሶሻል ሚዲያ። እኔ ብቻ ካልሆን ብዙ ሰዎች አሉ ከእኔ ጋር ከእኔ የእኔ ጓደኞች እነ መሰን ጌታቸው ከሷ ጋር አብረው ቤት ስራን ድራማዎችን የሚጽፉት ማለት ነው። ተአዳን አናግሪያት ነበረ። ወንድሟ ኩላሊቱን ሊሰጣት ፈልጎ ደማቸው ተመሳሳይ ስላልሆነ ያ ሊሆን አልቻለም። ና ወደ ውጭ ሄዳ መታከም እንዳለባት እንደተነገራት አስረድታኛለች። ሕክምና ሊያስገኛት የሚችል ገንዘብ እጇ ላይ እንደሌለ እያወራች ነበር። ና ይህንን እንደ ሌሎች ሰዎች ተንቀሳቅሰው እንዴትስ ሊረዷት ይችላሉ? እንዴትስ ሊያግዟት ይችላሉ? ተቋማትም ሊሆን ይችላል ድርጅቶችም ሊሆን ይችላል፣ ወይም በግለሰብ ደረጃና በትክክል የተቋቋመ ወይንም እሷም ማግኛ ምን አለ አሁን ተቃዋሚ ከእሷ ጋር ከዚህ ቀደም አብረን ስራ የነበርን ሰዎች እና አሁንም አብረዋት እየሰሩ እና መስፍን ጌታቸው የተለያዩ አማራጭ በተለያየ መንገድ ስራዎችን እየሰራ ነው። አንዱም የስነ ጽሁፍ መድረክ በማዘጋጀት የእሷ ስራዎች የስነ ጽሁፍ ስራዎች ያሉ ግጥሞቿን፣ አጫጭር ልቦለዶቿን በማሳተም እዚያ መድረክ ላይ የሚሸጥበትን መንገድ እያመቻቸን ነው። አሁን በዚህ ዛሬ በዚህ ጉዳይ ላይ ነበር የዋልነው። ሌላው ደግሞ በመድረኮች ላይ ገቢ ለሷ በማድረግ እነዚህ ጥቃቅን ነገሮች ናቸው። ማለት እኛ እንዳቅማችን የራሳችንን አንዲት ትንሽ አስተዋጽኦ እንዲሆን እናበርክት በሚል ነው። በመካከለኛ ምስራቅ የተለያዩ የአረብ ሀገራት ያሉ እህቶች ደግሞ ይኸው ትሉ ከተሰራጨ በኋላ በተለይ አሊፍ ሬዲዮ ኔትወርክ ሬዲዮ አለ እዚያ ላይ ከተሰራጨ በኋላ የራሳቸውን ግሩፕ አቋቋሙ ዋትሳፕ ዋትሳፕ ላይ የሳዕዳ መሐመድን የመርዳት እንትን አቋቁሞ ከተለያዩ ሀገር ገንዘብ ማሰባሰብ ስራ እየሰሩ ነው። እንዲሁም አውሮፓ የጎፈንድሚ የገንዘብ ማሰባሰቢያ መድረክ ተፈጥሮ እዚያም በኩል የጎፈንድ ሚል በኩል የማሰባሰብ ስራ እየተሰራ ነው። ጥሪ ነው የምናድርገው ለተለያዩ ተቋማት በሀገራችን ብዙዎቹ ደረስ ያ ብዙዎቹ የጥበብ ሰዎች ሲታመሙ ቤት ሲውሉ ሁሉ ጊዜም ያው የሚታወቅ ነው። ህይወታችን ከድዳስ የሆነ ኑሮ ነው የምንኖረ ሳዳ ደግሞ ለቤት ሰቦቿ ነበር ሁሉም ነገር ሲታደርግ ነበረውና ምንም ጥሪት ይሄ ተብሎ ማታከሚያ የምንታከምበት ነገር የምና የሚያስቀምጥ አይደለም። የሀገራችን የጥበብ ሰው እና ይኸው ከባድ ነገር ሲመጣ ደግሞ ዞሮ ዞሮ ወደ ማህበረሰቡ ነው ሪ የምንጮኸው። አሁንም ጥሪ እያደረገን ነው። ለተለያዩ በሚዲያ ተቋማትም እንደዚሁ እየተሰራጨ ነው። እንዲህ ማህበረሰቡ የእሷ ባንክ አካውንት የኢትዮጵያ ንግድ ባንክ የተከፈተ አካውንት አለ። በእናቷ ስም የተከፈተ አካውንት አለና በዚያ ሁሉም የበኩሉን ጥረት እንዲያደርግ ሁላችንም የሚተረባረብን ያለ ነው። ብዙ ተስፋ የምናደርግባት ወጣት ድራ ሴቶች እና የሁሉንም ጥሪ እናደርጋለን። ስለ ደወልሽልኝ እጅግ አመሰግናለሁ። ሬዲዮ ጣቢያዎች ጭምር በቀጣይም ወደ ሰአዳ ወደ ራሷ ደወልኩና አገኘኋት። ምንድነው የተፈጠረው? ሰአዳ በሶሻል ሚዲያዎች ላይ በተለይም ደግሞ ፌስቡክ ገጽ ላይ ስለ አንቺ አንዳንድ ነገሮች እያነበብን በርንና ምንድን ነው የሆንሽው? እስኪ ንገሪን። ሳራ መሀመድ ይባላል። የዛሬ አመት አካባቢ ነበረ ኩላሊቶ ምልክት የታየ እና ፊት ነበረ እስካሁን ድረስ ከዶክተር ክትትል መቀየር አለበት ነው። መጥፎ ሁኔታ ላይ ነበርኩ። አሁን ግን ዲያሊሲስ ጀምሬ ያለሁ በአመት መተንፈሱ ምናምን የተስተካከለልኝ ነው ዲያሊሲስ ላይ ያለሁ። ችግሩን ካወቅሽ በኋላ በፍጥነት መፍትሄ ለማግኘት እርምጃዎች አልወሰድሽም ነበር? ወደ ሕክምና አልሄድሽም ነበር? እየተከታተልኩት ነበር፣ ለአንድ አመት ያህል ማለት። ምንድን ነበረ ከዶክተሮች የነበረ ምንድን ደም ግፊቱን መቆጣጠር እና ባለበት ኩላሊቱን ጉዳት ባለበት ማቆም ነበረ፣ እየሞከሩ ነበሩ ግን እንደዛም ሆነ ያው አልተቻለም እና እያደገ እያደገ። ስንት ቀን ሆነሽ? ሌሎችን አይነት ህክምናዎችን ጀመርኩ ካልሽኝ ምንድን ነው ቀጣዩስ እርምጃ የሚሆነው? እግዲ በዛ ሳምንት ጊዜ ነው። አሁን የሚያስፈልገው ምንድን ነው? እንደነገርሽ ዲያሊሲስ ጀምረሻል፣ እና ምንድን ነው ቀጣዩ ነገር ማድረግ አለብሽ ብለው ሐኪሞች እየመከሩሽ ያሉት ነገር በፍጥነት መቀየር አለበት ነው። እነሱን ለመቀየር ደግሞ ያው ገንዘብ ያስፈልጋል። የትኛን ገንዘብ የሚሸፈና ቅም ምን ያህል ብር ተጠየቅሽ? እንግዲህ ከአንድ ነጥብ አምስት ሚሊዮን ነው የሚያስፈልገው አሁን ባለው ሁኔታ እና እዚህ ሀገር ውስጥ ደግሞ ወረፋ አለ። እኔ ደግሞ ቶሎ መቀየር አለብኝ። እንደገና ደግሞ ለጋሽም ለማግኘት ወንድም የግላዊት ሊሰጠኝ ነበረ እ ግን ያው የደም አይነታችን አንድ ስላልሆነ አልሆነም። በቃ አይቻልም የተባለው ስለዚህ ከኢትዮጵያዎቹ ሕክምናውን ማግኘት እንዳለብሽ የተነገረው ማግኘት አለብ ሳዳ አሁን ጎፈንድሚ የሚል የተለያዩ ሰዎች ገንዘብ እንዲያስቀምጡልሽ የሚጠይቅ ነገር አይቼ ነበርና እስካሁን ባለው ሁኔታ ታውቂዋለሽ፣ ምን ያህል ገንዘብ አግኝተሻል? በቅርበትስ፣ በግለሰብ ደረጃም ሆነ ድርጅቶች ወደ አንቺ መጠው ሊያግዙሽ ሊረዱሽ የተዘጋጁ አግኝተሻል? እስካሁን የቆፈንድ መረጃ ያለኝ ግን፣ ሌላ ሁሴን ነግሮኛል፣ የሆነ ዝቶች ገብተዋል ብሎ ሁ ፐርሰንት ሌሎች ድርጅቶች ሊረዱ የመጡ እስካሁን ስ ማለት በግለሰብም ደረጃ ወደ አንቺ የመጣ የደረሰም የለም። ስሁ ሰባት የተጠየቅሽው አንድ ነጥብ አምስት ሚሊዮን ነው ያልሽኝ። ስለዚህ አሁን ቤት ነሽ አለሽው ሆስፒታል ነሽ አለሽው። ሳምንት ሶስት ቀን ሆስፒታል እቆያለሁ እንዲያለሽ እያደረግኩ ከዛ ወደ ቤት ምሕረቱን ያምጣለሽ ለሰዓዳ የተጀመረው ድጋፍ ማሰባሰብ የት ደርሶ ይሆና ቤ ይህን ዝግጅት ለመቅረጽ ወደ ስቱዲዮ ስንገባ ወደ ኮምፒውተሬ ሄጄ ጎፈንድሚ ላይ አይቼ ነበረ። ለሳዕዳ ሕክምና ከሚያስፈልጋት የአስር ሺ ዶላር መዋጮ አንድ ሺ ሶስት መቶ ስልሳ አራት ዶላር ተዋጥቶ አይቻለሁ። በነገራችን ላይ ኮሶል ሳዕዳ ከአንተና ከኔ ጋር በአንድ ወቅት የዛሬ አስራ አምስት አመት አስራ አራት አመት ዕለታዊ አዲስ የሚባል ጋዜጣ ላይ አንተ ኤዲተር በነበርክ ጊዜ በጋዜጠኝነት አብራን የሰራች ባለሙያ እንደነበረች አስታውሳለሁ አብ የዕለታዊ አዲስ ባልደረባችን በነበረች ጊዜ በጥበብ አምድ ላይ የምትዘግብና የምትጽፍ ዜናዎችን እያነፈነፈች የምታወጣ ብርቱ ታታሪና ቅን ባለሙያ እንደሆነች ያውቃለሁ ሳዳ በዚህ ዘመቻ ውስጥም እኔም ድጋፌን እገልጻለሁ ለሚፈለገው ክፍያ ጣሪያው ገና ሩቅ ነውና ሌሎችን ቢረባረቡ የመንፈስ እርካታ እንደሚያገኙ አልጠራጠርም። እኔም ሀሳብ እንጋራለሁ። ሶል ለዛሬ ፕሮግራማችን ወደ መጠናቀቁ እየተቃረበ ስለሆነ ሙዚቃ ጋብዘን ብንሰነባበት መልካም። አቢ እኔም እስማማለሁ። እንግዲህ እስከ ማጠቃለያው አንድ የባህል ሙዚቃ ጋብዘን እንተዋ፣ የበዓልም ሰሞን ነውና መልካም ጊዜ፣ መልካም ሳምንት ይሆንላችሁ። አዲስ አመት በማሪቱ ለገሰ የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅቶቻችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን አበባየሁ ገበያውና ሶሎሞን አባተንን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና አደሩ።